አንቲ ውቱ ደብተራ እንተ ተሰበኪ ቅድስተ ቅዱሳን ወውስጤታ ታቦት በወርቅ ልቡ ጥም ኩልህ ወውስጤታ ጽላተ ኪዳን መሶ ወርቅ እንተ መና ህቡ ዘውቱ ወደ እግዚአብሔር መጻው አደረ አማርያም ድንግል ዘይመለ ለሩክስ ተሰባ ምንያ ቃላ ወለደቶ ውስተ ዓለም ለንጉሰ ስፋት መጻው አዳንነ ገነት መበግ ነባቢ ወልደ አብ ዘይነብር ለዓለም መጻው አዳንነ እማጢያት ሳሌ ለነ ቅድስት